ከአንድ ሺህ ይበልጣሉ። እነሱ እንደሚሉት በተለያዩ የኢትዮጵያ የከፍተኛ ትምህርት ተቋማት የሚያስተምሩ ነበሩ። ትምህርታቸውን አሻሽለው ተመልሰው ማስተማር ነው እቅዳቸው። የኢትዮጵያ መንግሥት የሚከፍላቸው ገንዘብ ግን ጊዜውን ጠብቆ ቢደርስ እንኳን ለኑሮ በቂ አይደለም። አሁን ደግሞ ከተቋረጠ አምስተኛ ሳምንቱ። እሱ አሳም ዩኒቨርሲቲ የፒኤችዲ ተማሪ ነው። ስፖንሰር ያደረጋቸው መንግስት ነው። በየወሩ የሚከፍላቸው ኪስ ገንዘብ አለ። ያ የኪስ ገንዘብ ከማነሱም ባሻገር በሰዓቱ እየደረሰላቸው አይደለም። አንዱም እኔ እየደረሰልኝ አይደለም እና የትምህርት መሳሪያዎች መግዛት አለበት። በሽታም አለ። ራሱ በጣም በበሽታ የተጠቆ ልጆች እንዳሉ ነው የሰማሁት ወደ ደቡብ አካባቢ ያሉ ዩኒቨርሲቲዎች ላይ የአንድራ ዩኒቨርሲቲ ተማሪዎች ችግር ደግሞ በዩኒቨርሲቲው ለፒኤችዲ የሚያጠናው አጥናፉ የአባቱን ስም አልነገረንም፣ እንደሚለው ከምግብ ከጽዳት፣ ከትምህርት ቁሳቁስ መግዣ ባለፈም የከበደ ነው። ጤና የአንድራ አንድራ ዩኒቨርሲቲ ያለን ስኮላሮች የከፋ የሚያደርገው ደንጉ የሚባል ቫይረስ ገብቶ ወደ ሀያ ሁለት ሰው ታሟል። ለጊዜውም ብር መታከሚያ እስክንቸገር ድረስ ነው መታከሚያ የላቸውም ያለውን ያለችውን ዶላር በየኪሳችን አዋጠን እስካሁን ድረስ ተክመናል ከዚህ በኋላ ግን ያው ሁሉም ብር እየጨረሰ ነው እሱም የኬአይአይቲ ዩኒቨርሲቲ ተማሪ ነው የኪስ ገንዘቡ በመዘግየቱ ቤተሰብ ለመጠየቅ ኢትዮጵያ የገቡ ተማሪዎች ልቆና ብድር ለመጠየቅ ተገደዋል ይላል ቤተሰብ ጋር የሄዱ ልጆችም አሉ የት ማለት ነው ቤተሰብ ጋር ወደ ኢትዮጵያ ቫኬሽን ሄደው ከዚህ ብር ገብቶ እንመለሳለን ብለው የተቸገሩ ብዙዎች እንዳሉ ነው። መመለስ ያቀጣቸውም አሉ። በእርግጥ ተበድረው የመጡም አሉ። ኤምባሲ እንደውላለን። በየጊዜው ኤምባሲ ስንደውል ያው ከአዲስ አበባ አልተለቀቀም፣ ጠብቁ ነው የሚሉት። እኛም ኤምባሲ ደወልን። በኒው ዴልሂ የኢትዮጵያ ኤምባሲ የትምህርት ጉዳይ አማካሪ አቶ አሳልፍ ሀብተ ጎርጌስ ክፍያው መዘግየቱን አልካዱም። የሚደርስበትን ጊዜ መናገር ግን አልፈለጉም ወይም አያውቁትም። ሀገር ውስጥ በጀት አዲስ የሚጸድቅበትና የሚጠየቅበት ወቅት ስለሆነ እኛ ወቅቱን ጠብቀን ጠይቀናል። እንደሚላክልንም ከሚኒስቴር መስሪያ ቤቱ ተነግሮናል። ስለዚህ እየጠበቅን ነው። ፔሮል አዘጋጅተናል። እንደደረሰን እናስተላልፋለን። ሚኒስቴር መስሪያ ቤቱ ማለት ትምህርት ሚኒስቴር ነው? አዎ። ምን ያህል ጊዜ መጠበቅ አለባቸው? ከእንግዲህ እንትኑ ሂደት ስላለው ስንት እንደሆነ ማወቅ የሚቻለው ከዛ ነው እንጂ ከዚህ እኛ መጠየቁን ነው። ትምህርት ሚኒስቴርም ደወለን ቃል አቀባይ ሀረጓ ማሞን ጠየቅን ያለፈው በጀት አመት ከፍለናል ይላሉ ወይዘሮ ሀረጓ ቀኑንም ይጠቅሳሉ ሰላሳ ድረስ የኪስ ገንዘባቸው በዚህ አመት ተከፍሏቸዋል በኤምባሲ ተልኳል በኤምባሲ በኩል እንዲከፈል እየተደረገ ነው ያለው የሚቀጥለውን በጀት አመት ሲሆን ከአንድ ጀምሮ ከመቼ ኳርተር ነው ከሀምሌ አንድ በኢትዮጵያ አቆጣጠር አዎ በኢትዮጵያ አቆጣጠር ከሀምሌ አንድ ጀምሮ ኳርተሩ እየተላከ ነው የሚሄደው ለኢምባሲው እንጂ እስከ ጁን ሰላሳ ድረስ ያለውን ግን እኛ ኦልሬዲ ለኢምባሲ ተልኮ ኢምባሲው ለተማሪዎቹ እንደሚያደርስ ነው አሁን እኛ ያለን እምነት ማለት ነው ዛሬ በኢትዮጵያ ነሐሴ አራት በጎርጎሪያኑ አስር ነው የተከፈለው ቃል አቀባዋ እንዳሉት እስከ ሐምሌ አንድ ወይም እስከ ጁን ሰላሳ ሰኔ ማብቂያ ከሆነ የሐምሌ ክፍያም የት ደረሰ ነው የተማሪዎቹ ጥያቄ።